the voice of America ለደህንነታችን እንሰጋለን በሚል በታሰሩበት አካባቢ የሚዳኝ ችሎት እንዲሰየምላቸው ጠይቀው የነበሩትና አቤቱታቸው ቀደም ሲል ውድቅ የተደረገባቸው በእነ ጃዋር መሐመድ የክስ ዶሴ የተከሰሱ ተጠርጣሪዎች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። ዝርዝሩን ሙክታር ጀማል ይዟል። የእነ አቶ ጀዋር ሲራጅ መሐመድ የክስ መዝገብን የተመለከተው የልደታ ፌዴራል ከፍተኛ ፍርድ ቤት ዛሬ የተሰየመው የተከሳሾች ጠበቆች ባቀረቡት የመጀመሪያ ደረጃ መቃወሚያ ላይ ብያኔ ለመስጠት ነው። የተከሳሾች ጠበቆች ፍርድ ቤቱ ክሱን የማየት ስልጣን እንደሌለው የገለጹበትና እነሱ እንዳሉት በሕጉ መሰረት ጉዳዩን ማየት ያለበት የኦሮሚያ ጠቅላይ ፍርድ ቤት መሆኑን አንስተው ተከራክረዋል። ሌላኛው የፍርድ መቃወሚያ ፍቃድ የሌለው ህገወጥ የጦር መሳሪያን መያዝ በሚል ክስ ላይ የቀረበው መቃወሚያ ነው። ጠበቆቹ ህጉ በወቅቱ እንዲያስመዘግቡ ይላል እንጂ በወንጀል አያስጠይቅም ሲሉ አቅርበዋል። በአጠቃላይ ጠበቆቹ ሰባ ክሶች ላይ ያቀረቧቸውን መቃወሚያዎች በመመልከት ፍርድ ቤቱ አራት የመጀመሪያ ደረጃ መቃወሚያዎችን አቃቢ ህግ ክሱን አሻሽሎ ለጥር 14 2013 እንዲያቀርብ ወስኗል። 24 ሰዎች የሚገኙበት የእነ አቶ ጀዋር ሲራጅ መሐመድ መዝገብ በዜጎች መካከል ግጭት እንዲፈጠር ማድረግ፣ ፈቃድ የሌለው የጦር መሳሪያን መያዝና የቴሌኮም ማጭበርበርን ጨምሮ አስር ክሶች ቀርበውበታል። አቶ ጀዋር መሐመድ ሲራጅን ጨምሮ አራት ተከሳሾች ህዳር 22 2013 ለፍርድ ቤት ባቀረቡት አቤቶታ ከሀገሪቱ ወቅታዊ የደህንነት ችግር አንጻር ወደ ልደታ ችሎት መምጣት የደህንነት ስጋት እንደሚደቅንባቸው ገልጸው ነበር። ለሁለት ተከታታይ ችሎቶች አለመቅረባቸውን የተመለከተው ፍርድ ቤት ታህሳስ 8 2013 በዋለው ችሎት ጥያቄያቸውን ውድቅ በማድረግ መቅረብ እንዳለባቸው የሰጠውን ብያኔ ተከትሎ ነው ዛሬ ልደታ ከፍተኛ ፍርድ ቤት የቀረቡት። አቶ ጀዋር መሐመድና ሌሎች የኦሮሞ ፌዴራላዊ ኮንግረስ አመራሮች የታሰሩት የድምፃዊ ሐጫሉ ሁንዴሳ ግድያን ተከትሎ በተከሰተውና በርካታ ንጹሐን ዜጎች ህይወት በጠፋበት ሁከት ተጠርጥረው መሆኑ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።